Bina BOA. Welcome, buddy. Thank you, buddy. Bina BOA. Salaam, salaam. In the Tamascha, to travel with Gabba Balu taxi, mon falne. Bina BOA. As Gabba. DJ Fats. That's a brand name. That's a brand name. I stand behind it. I guarantee it. They know that even if they don't know me any more than they know the, the the chairman of General Mills. DJ Fratsu. My man. God loves me. This is a DJ Fatsu exclusive. Africa's live with DJ. ሰላም፣ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃን ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራም እንጀምር ያለው የተከበራቸው፣ አድማጮቻችን እንግዲህ በዛሬው ፕሮግራማችን ላይ የአፍሪማ ሁለት ሺህ አስራ ሰባት እጩዎችን እየደወልን ከኢትዮጵያ ድረስ እያነጋገርናቸው ነው። አሁን መስመር ላይ አንድ እጩ ይገኛል። ራሱን እስኪ አስተዋውቅና እንጀምራለን። አመሰግናለሁኝ ዶሊ ስለተባሲ ትንሽ ለቀሰ እባላለሁኝ። አዲስ አበባ ነው የምኖረው። የታጨሁበት ሙዚቃ ሰላም ኢትዮጵያ ይሰኛል። በሁለት ደርስ አርቲስት ሚኒስተርን አፍሪካ ሁለተኛው ደግሞ አርቲስት ስላሽ ግሩፕ ን አፍሪካን ሬጌ ረጋ ኤንዳንሶል በሚሉ ሁለት ዘርፎች ኔጣቸው። በቅድሚያ ምን ተሰማ? ያስደነግጣል። ሙ የመጀመሪያ ስራ ነው እንደምታውቅም ያዘነግጣል። በተመሳሳዩ ደግሞ በጣም ደስ ይላል። ስራ ጥሩ ስራ እንደሰራ በሆነ መልኩ በቃ የሚያመላክት እና አሪፍ አሪፍ ነው ስሚለንተን ያለው ሙዚቃውን እንግዲህ ግሪን እኔም ሰምቼዋለሁ ሲንግል፣ እንደመሆኑ መጠን ግን በጣም ብዙ ኢንፑት ነው ያረክበት። ብዙ ብዙ ሙዚቀኞች ተሳትፈውበታል። አንተም ብዙ ለፍተህበታል፣ በቪዲዮም፣ በሙዚቃ ቅንብሩም፣ በሁሉም እና መጨረሻ ላይ እንግዲህ ይህን የሰራኸው ስራ እንደዚህ ሲሆን ምን አስተዋጽኦ አለው? ምን ይፈጥራል ብለህ ታስባለህ? ለኢትዮጵያ ሚውዚክም ለአፍሪካ ትልቅ አስተማሪነት አለው ብዬ አስባለሁ። በተለይ ለሙዚቀኛው ለሙዚቀኞች አስተማሪነት ይኖረዋል የሚል እምነት አለ። ምክንያቱም መጀመሪያ ስንሰራ እኛ አፍኛውን አስበን አይደለም የሰራነው፣ ጥሩ ስራ መስራት በሚለው ነበረ። በቃ ኳሊቲን የጠበቀ ስታንዳርዱን የጠበቀ ስራ መስራት በሚለው ነበረ። ያንን ነበር ያደረግነው እና ስራው አልቆ እንትን ሲል ለዚህ ደረጃ መብቃቱ እንግዲህ በእኔ እንትን አይደለም። እኔ የመጀመሪያ ስራ ነው፣ ብዙ ስምም የለኝም፣ የሚያቀኝም ሰው የለም እንደ ሌሎቹ ትልልቅ ሙዚቀኞች። ያው በምንም በሌላ መስፈርት ልትለው አችልም። የታጫሁት ሙዚቃው አሪፍ ስለነበረ ነው የተሰራው ስራ። ስለዚህ ሁሌም የተሻለ ስራ፣ ጥሩ ስታንዳርድ ያለው ስራ ከተሰራ የትን ደረጃ ይደረሳል የሚለውን ነገር ውስጥ ይጥሮብኛል። በጣም በጣም ደስ የሚል ኤክስፔሪየንስ ነው ደስ ብሎኛል በጣም ከዚህ በኋላ የምሰራቸውን ስራዎች በጥንቃቄ እንድሰራ ትልቅ ሀላፊነት የሚጣልብኝ አጋጣሚ ነው እና በጣም ደስ የሚል እና አቶሴንታን ደግሞ ብዙ ሪስፖንሲቢሊቲ ያለው ነው ደስ ይላል ብቻ እሺ በመጨረሻ ላይ ማስተላለፍ የምትፈልገው መልዕክት ካለ በጣም አመሰግናለሁ እናንተንም ምድር ሰበሰጣችሁ ፕሮሞት ያደረጋችሁልን ስለሆነ ሰዎች ት እንዲያደርጉ ከዛ ባለፈ በዚህ ስራ ላይ የተሳተፉ ሰዎች በሙሉ ማመስገን ፈልጋለሁ ያው የእኔ ስራ ብቻ አይደለም የሁላችንም ስራ ስለሆነ ስራችን እንግዲህ መኩራት አለብን። ሚቀጥሩ ደረጃ ደርሶላል። ከዚህም በኋላ የተሻሉ ስራዎችን አብረ እንሰራለን። አሁን መንገድ በሙሉ እግዚአብሔር ያክልልኝ አመሰግናለ ማለት እናንተንም በጣም ቴንስ ማለት I'm coming የተከበራቸሁ አድማጮቻችን እንግዲህ በዚህ በአፍሪማ 2017 ወይም በአፍሪካን ሚዚክ አዋርድ ላይ የታጩ ኢትዮጵያኖችን እያነጋገርን ወደ እናንተ እያመጣን ነው። ከእነዚህ እንግዲህ ከታጩት ሙዚቀኞች መካከል አንጋፋዋ ድምፃዊ ያሁላችሁ የምታውቋት የምትወዷት። ሀመልማል አባተ መስመር ላይ አለች። እንደ እንዴ ነሽ ሀመልማል? ሰላም ደህና ነኝ፣ እንደምናችሁ? በጣም እኛ ደህና ነን። እንዴት ይዞሻል እንዴ ነው? እንኳን ደስ አለሽ። በዚህ አጋጣሚ እንኳን አብረው ደስ አለን፣ እንኳን አብረው ደስ አለን። ታንኪ ዩ። እሺ ስለታጨሽበት በዚህ ሙዚካ አዋርድ ላይ ስለታጨሽበት ሙዚቃ እና ስለ ካታጎሪው ብትነግሪኝ። የታጨውበት ሙዚቃ ታይክሉ ሃረር የሚለው ነው። ክሊፑ የተሰራው ተሰራው ከደብረዘይት ጀምሮ ኦል ዘ ወይ ቱ ሀረር ነው። እና በተቻለ መጠን እዛ ኤሪያ ላይ ያለውን ባህል በመጠኑ ያው ኢትዮጵያ ካላት በጣም ጥቂቱን ማለት ነው የሚያሳይ ነገር ነው። እና ካታጎሪው ደግሞ ያው ቤስት አፍሪካን አርቲስት እና ብሎ ትራዲሽናል በሚለው ነው የታጫው ማለት ነው። መታጨት ራሱ በራሱ ትልቅ ነገር ነው። እና ምን ተሰማሽ? ሴፕተምበር ላይ ነው የነገሩኝ ግን መጀመሪያ ምንም እንደውም በጣም በሚገርም ሁኔታ በዚህ ሳምንት ነው ፕሮሞት ራሱ የጀመርኩት። እንደዚህ ማድረግ አለብሽ፣ ሰው ቦት እንዲያደርግ ፕሮሞት ማድረግ አለብሽ ሲሉ ነው እንጂ ይሄ ሁሉ ጊዜ እንግዲህ ማጅን ሴፕቴምበር የሰማሁ ነው። እስካሁን ድረስ ምንም ብዙ ነገር አልመሰለኝም ነበር። ከዛ ሰው ሲያደርግ ሲያደረግ ራሱ ሲደውል ራሱ ሰው በሚያደርገው ሁኔታ ነው። አሁን አሁን ነው ሞር ኤክሳይትድ የሆንኩት። እንደውም ዋው ያው እኛ ዝም ብለን የመጣውን ስራ ብቻ እየወሰድን ነው እንጂ የምንሰራው እራሳችንን እንደዚህ መሸጥ ምናምን አናውቅም። ብዙ ቻት እና ያው ይሄንንም በሚገርም ሁኔታ ዲጄ ሲራክ እሱ ነው በሳይጠይቀኝ ነው የላከው፣ ልኮት ኖሚኔት ከሆነ በኋላ ነው የነገረኝ እና ያው ብዙም እንትን አለ ኤክሳይትድ አልነበርኩም። በኋላ ሳያ ለካ ዚ ቤግ ምናምን ጊዜ አሁን ትንሽ ፕሮሞት ማድረግ እንጀምራለሁ። በዚህ አጋጣሚ እንግዲህ ይሄ ነገር ስለኔ አይደለም፣ እኔም ብቻ አደለም የሚወክለው ኢትዮጵያ ነው። ምክንያቱም ኢትዮጵያ ያላትን በአንዱ ኤሪያ እኔ ባደግኩበት ኤሪያ ያለውን ባህል በመጠኑ የሚያሳይ ነው እና እነዚያ ሰዎች ደግሞ በጣም በጣም ብዙ ተልኮ ከአራት ሺህ ከአምስት ሺህ በላይ ሙዚቃዎች ተልከው ከዛ ውስጥ ነው አስር ቶፕ ቴን የተመረጠው እና እንደምናውቀው ደግሞ አፍሪካ ውስጥ በጣም በጣም ጎበዝ ሙዚቀኞች ያሉበት ሀገር ነው። የሚገራርም አይነት ታለንት ነው ያለው። ከዛ ውስጥ እንግዲህ መመረጥ በራሱ ራሱ እንዳሸናፊ ነው የምቆጥረው እና በዚህ አጋጣሚ ሰውም አቴንሽን ሰጥቶ ቦት ቢያደርግ ጥሩ ነው። ከወደዱት ዘፈኑ እዚያው ላይ ያለላቸው ደብሊው ደብሊው ደብሊው ዳት አፍሪማ ዳት ኦርግ ላይ ገብተው በትራዲሽናል ቢገቡ ያገኙታል እና እዛ ቦት ቢያደረጉ ያው ሀገራችንን ስንመመስል ቅድም ካወራ ነው ነገር ጋር ልጠይቅሽ የምፈልገው አንድ ጥያቄ አለ። ቀደም ብላችሁ የነበራችሁት ሙዚቀኞች ብዙም አክቲቭ አይደላችሁም ራሳችሁን በማስተዋወቅ። አሁን ደግሞ ጊዜው ደግሞ የዲጂታል ነው፣ ፌስቡክ አለ፣ ትዊተር አለ፣ ኢንስታግራም አለ። እዛ ላይ ወጥታችሁ ብዙም ሙዚቆቻችሁን ሼር አታደርጉ እና ይሄ ሙዚቃውን የሚጎዳው ይመስለኛል። ለምን አሁን ሁሉም ሰው እንደ ሪሶርስ አድርጎ እንደ ሶርስ አድርጎ የሚጠቀመው እነዚህ ሚዲያዎች ነው እና ትንሽ እንትን ይታያል። ስለዚህ ምን አስተያየት አለሽ? እውነት ነው፣ እውነት ነው። በጣም ትንሽ ሳይሆን ትልቅ ችግር ነው እንጂ ምን መሰለህ ግን ችግሩ ኬት መሰለ የሚመጣው ሁሉንም ስራ አንተ ስትሰራው አንዱንም በደንብ ሁሉም ስራ እኔ ለምሳሌ ዘፈን ብቻ ቢሆን ኖሮ ስራዬ ዘፈን እችለዋለሁ፣ አውቀዋለሁ፣ በደንብ እሰራዋለሁ ግን ማኔጅ የሚያደረግ ሰው፣ ዳይሬክት የሚያደረግ ሰው፣ ይሄ ሙያውን ለሌላው ሰው ማከፋፈል፣ ይሄ አሁን የሶሻል ሚዲያውን ነገር፣ ሶሻል ሚዲያ ለሚሰራ ሰው ይሄ ይሄ ነገር ቢኖረን ኖሮ ዛሬ ሙዚቃችን ራሱ አንድ ቦታ በደረሰ ነበር። ግን በተለይ ሀገራችንም ላይ ያለው የሙዚቃው ኢንዱስትሪ እንደምታውቀው ነው፣ ተስፋ የሚያስቆርጥ ነው። የምንችላትን ያህል በአቅማችን ተንገዳግደን ከኪሳችን እያወጣ ምናምን ነው የምንሰራው እና ያ ነገር ደግሞ መልሶ ገንዘብ ካላመጣ ዲስከረጅ ትሆናለ። ይህንንም ያህል የምትሰሙት ሙዚቃ በትግል ነው፣ በቃ እኛ ተማሙተን ነው። እና አንዳንድ ጊዜ ደግሞ ስንፈናም አለ። ስንፈና ስልሽ አሁን እንደ ድሮው አሁን ተለምነን አንዱ አንዱ ሌሌን ስልክ አስፈልጎ ባካቸው ያመልማል ስልክ ኬት ነው የማገኘው ምናምን ብለው እሱ ስላለ ሲል ስላለ ብዙም አልተጨነቅንበትም። ግን አለም ሄዷል። በጣም ብዙ ነገሮች አሉ አለም ላይ በጣም ብዙ በጣም ብዙ ኦፖርቹኒቲዎችም አንጠቀምባቸውም፣ ላይክ ፌስቲቫል የመሰሉ ነገሮች። አሁን ዘመኑ ተቀይሯል። ቴክኖሎጂው ቤት ድረስ መጥቷል። ግን እንዳልኩ፣ ትልቁ ፖይንት እኛ ስራችንን ብቻ ብንሰራ ያኛውን ስራ ደግሞ የሚሰራልን ሰው ቢኖር ስራው በደንብ ይሰራ ነበር። በመጨረሻ ላይ ማመስገን የምትፈልጊ ሰው ካለ ወይም በዚህ በአፍሪማ ጉዳይ እንግዲህ ዲጄ ሲራክን በአፍሪኮሎጂ ልፍት ይሰራል። በጣም መልካም ልጅ ነው። እሱን ማመስገን ወዳለው። ክሊፑን የሰራው መንጂብ ነው የሚኖረው። ይህን ይሄን ክሊፕ ስንሰራ ደግሞ ከዚህ እዚያ ድረስ አብረውን የለፉ የደከሙ ብዙ ሰዎች አሉ። በተረፈ ደግሞ እንግዲህ ፋኖቼ፣ በተቻለ መጠን ይሄ ኤትስሜት አባውት ሚ ይሄ በሀገር ደረጃ የተመረጠ ነገር ነው። ደብሊ ደብሊ ደብሊ ዳት አፍሪማ ዳት ኦርግ ላይ ገብተው ቦት ያደረጉ ለሁላችንም ጥሩ ነው ላለውን፣ እንግዲህ በተረፈ ደግሞ ኤክስፒሪንስን ሄደን ለእኛ ትልቅ ነገር ነው እና በጣም አመሰግናለሁ። እንግዲህ ለምታደርጉት ሁሉ አንተንም ቻንሱን ስለሰጠኝ ደግሞ በጣም አመሰግናለሁ። እሺ፣ እኛም እንግዲህ እናመሰግናለን። መልካም ዕድል እመኝልሻለሁ። አመሰግናለሁ። እሺ በይ፣ ደህና ታንኪ። እሺ ደህና ልሽ ታንኪ ልዩ ድሜስ ናፈገ

حال فکر کردم Take my አድማጮቼ አሁን ደግሞ መስመር ላይ ክብሮም ይገኛል። ክብሮም እንግዲህ በዚህ በአፍሪማ 2017 አዋርድ ላይ የአፍሪካን ሚውዚክ አዋርድ ማለት ነው፣ እዛ ላይ ከታጩ ሙዚቀኞች አንደኛው ነው። የጃዝ ሙዚቃ ነው የሚሰራው እሱ፣ ኢንስትሩሜንታልና ጃዝ። ክብሮም እንግዲህ በቅድሚያ እንኳን ደስ አለ። ክብሮም እንግዲህ በዚህ በጃዝ ዘርፍ ታጭተሃል፣ ሲንገረ ስለ እጩነቱ በሶስት ዘርፍ ሁኔታቸው አንደኛው ያው ያልከው መላው አፍሪካ በጃዝ በጃዝንትን በአንደኛው ሲሆን አንደኛው ደግሞ አፍሪካን ትራዲሽናል የሚለው ከአንዲት ኬንያዊት ጋር የሰራውት እስክስታ የሚለው ከኢትዮጵያን የኢትዮጵያን ሚውዚክ ከኬንያ ከስዋሂል ጋር እንትን ያደረኩት ሌላኛው ደግሞ ቤስት አፍሪካን አርቲስት ሜል አርቲስት የሚለው ላይ ነው ስለዚህ ሶስቱን ካታጎሪ ነው ምን ተሰማ እንግዲህ ተሰማ ኢትዮጵያውኝ የነበረ ባለፈው ሄጅ የነበር ሾው ምናምን ለመስራት እና ብዙ ሰው ይሰማዋል ብዬ አይደለም ሙዚቃውን የምሰራው፣ ሁልጊዜ ራስ የሚሰማኝን አንድ ነገር ለኢትዮጵያ ሚዚክ ኮንትሪቢት ለማድረግ ካለኝ እንትን አንጻር ነው። እና በራሴ ለፍቼ ነበር እንግዲህ። ልፋቴን ያየ ሰው እንትን ካለ ሚያይ ካለ ብዬ ተበረታታው፣ ሌላም እንድሰራ። ግን ያው ከሁሉ በላይ እግዚአብሔር እርዳታ ነው ብዬ ነው የማምነው። እንደዚህ አይነት አዋርዶች ምን አስተዋጽኦ አላቸው ትላለህ? ለኢትዮጵያ ሙዚቃ፣ ለአፍሪካ ሙዚቃ? እንግዲህ ለኢትዮጵያ ሚዚክም ለራሴ የሚሰጠኝ ነው እንጂ አብረውኝ የታጩ ሰዎች በጣም ትልልቅ በአለም አቀፍ ደረጃም፣ ሂል ማሳኬ ላንካወኮ በጃዝ ካታጎሪ ግራሚ የበላሰው ነው። እንዲሁም በተለያዩ በሌሎቹም ካታጎሪዎች ትልልቅ አርቲስቶች ናቸው። እና እንግዲህ ሙዚቃው ፊት ያደርጋል ብዙ ጊዜ የእኛ ሀገር ሙዚቃ የእኛ ሀገር ነገር የሚባለው ነገር ብዙ ሰዎች ያላቸው አመለካከት የወረደ ነው እና ግን የእኛም እንደዛ ደረጃ እንዳለው ሰዎች እንዲያስቡ ይሆናል ብዬ አስባለሁ። መጨረሻ ማስተላለፍ የምትፈልገው መልእክት ካለ እንግዲህ ይህንን እንትን የሚከታተሉ ሁሉ ገብተው ሁሉንም የኢትዮጵያን አርቲስቶች ሄኖክ መሀር ያለ ስንሸው አለ፣ ዋይን አለች፣ ሀመልማል አለች፣ እኔም አለው ገብተው ለሁሉም ድምፅ እንዲሰጡና አፍሪማ ዳስታም ላይ ገብተው ቦት እንትን አለው፣ ራሱ ሊንክ አለው ይመራቸዋል ግን www.wcfmarket.com Mm-hmm. የተቀበራቸው አድማጮቻችን ፕሮግራማችን ይቀጥላል። እንግዲህ ዛሬ ፕሮግራማችን በአፍሪካን ሚውዚክ አዋር ወይም አፍሪማ 2017 ላይ የታጩ ኢትዮጵያ ሙዚቀኞችን እያናገርኩ ነው ያለሁት። አሁን እንግዲህ ወደ ሄኖክ ማህሪ ዞር ብያለሁ። ሄኖክ ማህሪ እንደምን አለ? እግዚአብሔር ይመስገናል። እንግዲህ እንኳን ደስ አለ። አሁን እንኳን ስትታጭ ለሁለተኛ ጊዜ ነው። ባለፈው ታጭተ አሸንፈ፣ በዚህ ጉዳይ ላይ አውርተን ነበረ። ለማስታወስ ያህል እስቲ ባለፈውን ጀምርና ከዛ በኋላ የአሁኑንም ንገረኝ። ባለፈው ዓመት እንግዲህ በመላው አፍሪካ ኮንቲኔንታል ካቴጎሪ የቤስ አርቲስት ከብየታቸው፣ ከዛ እንደውም አሸነፍን፣ ትልቅ ደስታ ነበረ። በዘንድሮም ደግሞ እንግዲህ ፍቅር ይሻላል በሚለው ዜማ በሁለት ካታጎሪዎች ማለትም በሪጅናል ካታጎሪ ቤስት ሜል አርቲስት ኦን ኢስተርን አፍሪካን ሪጅን አንድ፣ በመላው አፍሪካ ኮንቲኔንታል ደግሞ ቤስት ሬጌ ራጋ ዳንስሆል አርቲስት ኦር ግሩፕ በሚለው በሁለት በኩል ታጭ ታጭቻለ ማለት ነው። እንዴት ነው አዲሱ እጩነት ስሜት ምን ፈጠረብህ? የአሁኑ ትንሽ ታፍ ነው ምንድን ነው። አሁን ኖሚኒዎቹን እያየሁኝ ነው እና አንተ ማየት ትችላለህ። ኢስተርን አፍሪካ ላይ ነ ዳይመንድ ፕላቲናም፣ ዛሉ፣ አሊኪባ በጣም ጃይንት ናቸው ትልልቅ አርቲስቶች ናቸው። ሬጌ ካታጎሪ ውስጥ ቱፌስ ወ to Baba. ትልልቅ የአፍሪካ አርቲስቶች አሉና እንደ ቀላል አይደለም። ቀላል አይደለም ስልህ። ግን ለእኔ ከሽልማቱም ከመጣጨቱም ከሁሉም ነገር በላይ አስደስተኝ ኢትዮጵያን እዛ ቦታ ላይ ማስጠራት መቻላችን በራሱ ትልቅ አቺቭመንት ነው እንደ ኢትዮጵያዊ አርቲስት። እኔም ጓደኞቼም መታጨትም ማሸነፍም ድል ነው ለኛ። ካለፈው አመት ጀምሮ እስካሁን ድረስ የተጓዝካቸው መንገዶች አሉ፣ ባለፈው ማሸነፍህ፣ እንዲሁም በአሁኑ መታጨትህ፣ ከዚህ በፊትም ደግሞ ኮክ ስቱዲዮ ላይም አይቻለሁ። እና እነዚህ አይነት ነገሮች ምን ፈጠሩልህ? ለአንተ ከኮክ ስቱዲዮ ጀምሮ እስካሁን ያለሁት ምንድን ነው ኤክስፒሪያንስ፣ አፍሪካ ውስጥ ትልልቅ ቦታ የደረሱት አርቲስቶች ምንድን ነው እያደረጉ ያሉት፣ እሱን ፌስ እያደረግኩኝ ነው። በተቻለኝ መጠን እንዴት ነው እዚህ ጋ የሚደረሰው፣ እንዴት ነው ኮላቦሬት የሚያደርጉት እንዴት ነው? ራሳቸውን ማርኬት የሚያደርጉት እሱን ትምህርት ነው። ለእኔ አሁን ትምህርት ላይ ነኝ ብዬ ነው የማምነው። ከዛ ከባለፈው አመት በተሻለ አሁን የኮላቦሬሽን ስራዎች ጀምረናል። ዘፈኖች እየጻፍን ነው ከተለያዩ የአፍሪካ አርቲስቶች ጋር ከአዲስ አበባ ሌጎስ፣ ከአዲስ አበባ ናይሮቢ፣ እየተነጋገርን እየተደዋወልን ስራዎችን ጀምረናል ነው እሱን ወደ ማድረግ ሄደናል። ምን ምን ጥያቄዎች ወይም ቀረቡልህ ወይም መንገዱ እንዴት ይመስላል? ምሳሌዎችን ልንገር፣ ፋቱ ወደ ሁለት ሶስት የናይጄሪያ አርቲስቶችን ስጠይቅ ዋሮንቹ ሙቱ ለጎስ ነው የሚሉ በቃ ሙቭ አድርግ ላይ በመላላክ የሚሆን ነገር አይደለም። ለእነሱ አሁን አልታያቸውም። ሙቭ ብታደርግ ይቀላል ይለዋል። ቲኑ ላይ እዛ ሚዚክ ሲን ላይ መገኘት አቬላብሊቲ ሁለቱን ለማስታረቅ እየሞከርኩ ነው፣ ግን ከኢኮኖሚ ጀምሮ በጣም ብዙ ነገር ዲማንድ ያደርጋል። ለምን የእነሱ ቲንኪንግ ለሙያው የሚያስፈልገውን ኢንቨስትመንት በሙሉ የሚሰጥ ሪሶርስ አላቸው። ካምፓኒ ደ ጀምሮ ከሙዚክ ኤጀንቶች፣ ፕሮዲሰሮች ጀምሮ ፊድ ያደርጋሉ። ኑ ላይ ኤነርጂያቸውን ያስቀምጣሉ። ከኢኮኖሚ አንፃር እና ኢኮኖሚም ይገድበናል እኛን ተነስተው ማያሚና ቢለ ማያሚ ተነስተ መሄድ የምንችልበትን አይነት አቅም ይጠይቃል። ምክንያቱም ሁሉም ትራቭል ያደርጋሉ። ይብን አብዛኛዎቹ አርቲስቶች ዩናይትድ ስቴትስ ነው ቤዝ ያደረጉት። እዛ ቁጭ ብለው ነው ስራቸውን የሚሰሩት። የሚሰሩ ከብዙ ነገር ከሎጂስቲክ አንጻር፣ ኢኮኖሚካሊ ትልቅ አቅም ይጠይቃል። እነሱ የደረሱበት ቦታ እንደዛ እንደዛ አይነት ቻሌንጆች አሉ። ግን ተስፋ አላቸው ቢያንስ በፖቴንሻልና በብቃት እንደማናንስ እንደምንችል ያረጋገጥን ነውና እግዚአብሔር ጋር እንግዲህ እስኪ መልፋት የምንችለው ይሆናል። እየለፋን ነው። በጣም አሪፍ። እንግዲህ በመጨረሻ ላይ ማስተላለፍ የምትፈልገው መልዕክት? ቴንኪው፣ በጣም ነው የማመሰግነው ፋቱ እንግዲህ ሁል ጊዜ ከጎናችን ያለው የሙዚቃችን ወዳጅ አፍቃሪ፣ አሁን እስከ ኖቨምበር ዘጠኝ ድረስ የመምረጥ እድሉ ስላለ ኖቨምበር አስራ አንድ ነው አዋርዱ ስነ ስርዓቱ፣ ዘጠኝ ላይ ይዘጋል። ስለዚህ በአፍሪማ ዳት ኦርግ ላይ የገቡ ድምፅ እንዲሰጡ እንጠይቃለው። አፍሪማ ዳት ኦርግ ብለው ገብተው እኔንም ጓደኞቼንም ድምፃቸውን በመስጠት እንዲያግዙን እኛ ብቻ አይደለንም የምናሸንፈው ኢትዮጵያ ከኋላችን አለችና እንድናሸንፍ በአርት ደግሞ በኢትዮጵያን ስም ካርታው ላይ እንድናስመዘግብ እንዲረዱን እጠይቃለሁ። በቅድሚያ ደግሞ በጣም እግዚአብሔር ይስጥልኝ አመሰግናለሁ ላለው ለሁሉም የሚተባበሩ